ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። አውቶብሷም ግጥም እንዳለች ነው። መስታወት አድራጋውም እዚህ ጋቢና አብራናለች። እንደምናመሻችሁ ጋቢና በሚቀጥሉት ሁለት ሳምንታት በአሜሪካ አራት ግዛቶች ጉዞ ያደርጋል። አሁንም እያደረገ ነው። ቀዳሚው አትላንታ ነበር። በዚህ ሳምንት የጀመርነው ውይይት ዛሬ የመጨረሻው ክፍል ይቀርባል። በአትላንታ ያለው ማለት ነው። በትምህርትና እውቀት ሽግግር ዙሪያ ላይ በዚያ የሚኖሩ ኢትዮጵያውያን እናወያያለን እኔ ትምህርት ቤት ስለሄድኩኝ ብዙ በሮች ተከፍተውልኛል። ከዛም አልፌ ደግሞ በተማርኩበት ፊልድ ስራዬን እየሰራሁ አይ ወርክ ፎር ፌደራል ገቨርመንት። አሁን በተማርኩበት ፊልድ ስራዬን እየሰራሁ የልጅነት ፍላጎቴን መጽሐፍ መፈለጌን የልጅነቴን ህልሜን ደግሞ እውን እንዳደርግ ረድቶኛል። ስለዚህ ትምህርት ለብዙ ነገሮች በር ይከፍታልና ተማሩ። ስትማር ስለ ብዙ አይነት አገሮች ታሪክ ትማራለን። ያ ያ የሰውን አይምሮ ይከፍታል። በፌስቡክ አት ቪኦኤ አማሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድ ማስተሻገሩ ዜና እናስቀድም። የኢራንን የኒውክሌር መሳሪያ ማዳበርን የሚገድበው አቻምና የተደረገው ዓለም አቀፍ ስምምነት በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትኩረት አግኝቶ ውሏል። የኢራን ፕሬዝዳንት ሀሰን ኑሃሪ 193 ሀገራትን ባቀፈው የተባበሩት መንግስታት ድርጅት ንግግር ለማድረግ ተዘጋጅተዋል። ትራምፕ ትላንት ባደረጉት ንግግር ኢራንን በኢኮኖሚ የተራቆጠችና የተገለለች ሀገር ነች፣ ወደ ውጭ የምትልካቸው ዋና ነገሮች ቢኖሩ ግጭት፣ ደም መፋሰስና ትርምስ ናቸው ሲሉም ዘልፈዋት ነበር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ አስተዳደር ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው ቃቻምና የፈረሙት የኢራን የኒውክሌር መሳሪያ ማዳበርን ሊገድብ ከሚችል ውል ዩናይትድ ስቴትስን ለማስወጣት ወይም ላለማስወጣት ውሳኔ ላይ ደርሻለሁ ሲሉ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ጉዳዩ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትኩረት አግኝቶ ውሏል። የኢራን ፕሬዚዳንት ሐሰን ሮሃኒ 193 ሀገራትን ባቀፈው የተባበሩት መንግስታት ድርጅት ንግግር ለማድረግም ተዘጋጅተዋል። አሁንም በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያለ ዜናን የምንቀጥለው ፕሬዚዳንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ሰሜን ኮሪያ ሙሉ በሙሉ ለማጥፋት መዛታቸው ይታወቃል። ይዛቻ ታዲያ የኪም ጆንግ ኡን መንግስት ማጥፋትን ለመቋቋም ሲል የኒኩሌር መከላከያ ያስፈልገኛል የሚለው እምነቱ አሳማኝ እንዲሆን ያደርጋል። በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል። ፕሬዚዳንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት የመጀመሪያ ንግግራቸው የሰሜን ኮሪያው መሪ የአጥፍቶ መጥፋት ተልእኮ ያላቸው ሮኬት ማን ወይም የሮኬት ሰው ብለዋቸዋል። አምባገነኑ መንግስት በመስራት ላይ ያለው ኑኩሬል መሳሪያና ባሊስቲክ ሚሳይሎች በመላ ዓለም ላይ አደጋ ይጥላሉ። የዩናይትድ ስቴትስ ራሷን ለወጋኖቿ ወገኖቿን ለመከላከል ከተገደደች ደግሞ ሰሜን ኮሪያን ሙሉ በሙሉ ከማጥፋት በስተቀር ሌላ አማራጭ አይኖራትም ሲሉ መዛታቸውም ይታወሳል። ሜክሲኮ ላይ በተከሰተው በሰባት ነጥብ አንድ የሚለካ ረዕደ መሬት የተረፉ ካሉ በሚል የመድን ሰራተኞች ፍለጋቸውን ቀጥለዋል። በአደጋው ቢያንስ ሁለት መቶ ሃያ አምስት ሰዎች አልቀዋል። በርካታ ህንፃዎችም ተደርምሰዋል። የአገር አስተዳደር ሚኒስተር ሚጌል ቾንግ የሜክሲኮ ወታደራዊ ፖሊስ ኃይሎች በህይወት የተረፉ ካሉ ለመፈለግ የሚችሉትን ሁሉ እያደረጉ ናቸው ብለዋል። በመጨረሻም የብሪታንያ ፖሊሶች ባለፈው ሳምንት ለንደን በሚገኘው ባቡር ላይ ከተፈጸመው የቦምብ ጥቃት ጋር በተያያዘ ሁለት ተጨማሪ ተጠርጣሪዎችን አስረዋል። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዝግጅታችን እንምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር። ጋቢና በመንገድ ዛሬ ጉዞውን ከአትላንታ ጓዞን ጠቅልሎ ወደ ምዕራባዊቷ ሎስ አንጀለስ ከተማ ነው የሚያመራው። ግን የመጨረሻውን ክፍል በአትላንታ የተደረገውን ውይይት እናቀርብላችኋለን። ጽዮን ግርማ በአትላንታ ከሚኖሩ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ያደረገችው ውይይት ነው በትምህርትና እውቀት ሽግግር ላይ ያተኮረ ነው። ወደዚያ እንለፍ። așa, afecționament. Deci am zis că ea chiar teică, ea nu ți-a luat oportunități ani de datori. Deci, în zărădama ei, în locul acesta, și în zărădama acolo, zărădama mă arăte. Dar, ea a fost simțită, ea a zis, stafi, stafi, stafi au totul,

እንደ ሀሳብ የሚሰደውና እንደ ያለውን ነገር ወደ ፊት ሬዲዮናችን ላይ ደግሞ ይሄን ሀሳብ ይሄን መረጃ የሚሰጡ ሰዎችን እየጋበዘን እንሄዳለን እና እዚህ ጋ እናንተ ጋር

ከተቻለ ፌረም ባል አት ሊስት እንደ ኤቢዳ ወይም እንደ ተለያየ የፖፒ ተቋማት ብትሰሩ የበለጠ የኢትዮጵያ ሕዝብ ትጠቅማላችሁ ነው ማስ። እሺ፣ አስተያየትን እንቀበላለን። ግን ደግሞ ይህን ፌሬን ባላንስ እያለ ነጥብ በነጥብ ከሄድን ረጅም ሰዓት ልንሄድ ነው። እንደ አስተያየት እንውሰደው እና ደግሞ በኋላ ላይ ደግሞ እንወያይበታለን። እንደ አስተያየት ግን እንቀበለዋለን።

አልፈረቱም በማንም ሰው አልፈረቱም። ጋዝ ስቴሽን የሚሰራ ሰው ኔትወርኪንግ ማለት እሱ ነው። ጋዝ ስቴሽን የሚያውቀው ጋዜጤ። ስለዚህ እኔ በራሴ ያደረኩት ተስፋ ሰልቄ ስለመጣሁ በመጣው በሶፍትዌር ትምህርት ቤት ገባ። እግዚአብሔር ይመስገን ድሮስ ትምህርት መጨረስ ቻለሁ። ሁለተኛውና መናገር የምፈልገው ነገር ምንድን ነው? መፍትሄው አንድ እያንዳንዱ ቅድም እንዳረግ እንዳላችሁት ተስፋ የሚያስቆርጥ አለ። ብዙ ኢትዮጵያውያን ሙሉ የሆኑት የተማሩት ተስፋ ያላቸው ሰዎች ኮሚኒቲ ጥርስ አጋቢ ስለሆነ እየተሸሸጉ ይቀመጣሉ እንጂ ኢትዮጵያዊ ሰነፍ አይደለም፣ ተስፋ የሌለው አይደለም፣ ኮንቲም የሌለው አይደለም። በጣም ተስፋ ያለው ከሀገሩ ሲመጣ በጣም ይፈሩል፣ መሸጋገሪያ ያቺ ስፕሪንግ ቦርዶን እያጣጡ በጣም የሚቸገረው። ስለዚህ መድኃኒቱ ያቺ ስፕሪንግ ቦርድ ለመሆን እኔ ግራጁዌት አድርጌ ባለ ኤግዛምፕል ባለ ኤግዛምፕል ባለ ኤግዛምፕል የራሴን ጥሩ ኖርማል ሲገነ ከዛ ሰው ተለየ

हाई स्कूल ही थी नो ये ही थे प्यार जितने यहाँ पे फ्रांस एक मीटर है वो बाद में कहीं इतना लेके जाएगा मार्क आप लोग बोलोगे ये मैं तो बारह में समाप्त किसी और इतने यहाँ पे नवाब इशार इंडस्ट्री लगाना सा ज्ञान को सिंधिया बनाना है कुछ यहाँ पे एक बोलने में चालाबामा मिला कुल लोग ने कुल लोग महाराजा रेडियो इंडिया

ማን ነው ለዚች ልጅ ለቤቲ የሚጠቃቱ ነገር ቢነግራ ማን ነው ብላችሁ ቤተሰብ ሰታት ብታመጡ ሰው የሚናገረው ሰው ለዛ ያለው ሰው ይሆናል ይሆን። ሰዓታችን እያለቀ ነው። አምስት ሰዓት ላይ እንጨርሳለን ብለን ነበር፣ ግን አስር ደቂቃ እንጨምርና በአስር ደቂቃ ውስጥ እናጠቃልለዋለን። መጨረሻ ላይ ለአንተ ዕድል ስ

ላመስግንና እንግዲህ አንድ ሰዓት ነው እስካሁን የቆየ ነው። እና ሁላችሁንም ላመስግንና ግን አንድ ሁለት እድል መስጠት የምፈልጋቸው ልጆች አሉ። እዚህ የሃይ ስኩል ተማሪዎች ናቸው። አንደኛዋ እዚህ ፊት ለፊት ነው ያለች ስቲም ቢት ያስተባለች አንድ ልጅ ደግሞ እዛ ጋር አለች። ሁለት ሁለት ደቂቃ ልስጣቸው። ምንድን ነው አሁን ሰማችሁ ከዚህና፣ ምን ተማራችሁ፣ ምን የቀሰማችሁ እውቀት አለ፣ ምን አስተዋጽኦ ማበረከት እንችላለን ትላላችሁ የሚል ጥያቄ ልጠይቃቸው እንም ኮምቢኔ ላይ የጋበዝኳቸው እና ከትንቢት ልጀምር። እስቲ ትንቢት አሁን ሰማሽ አዳመጥሽ እዚህ ጋር እና ወደፊት እነዚህን የተነሱትን ችግሮች ይዞ መፍትሄ ለማምጣት እንደ ምን ይታይሻል እስቲ ንገሪኝ። ሃይ ስኩል ተማሪ ነች። መጀመሪያ ራስሽን አስተዋውቂያቸው እና ቆመሽ ቢሆን ስ Has a program with the market uh, or, or orientation. So that um, important to the the in general identity the the

እ <small> ስለዚህ መማር የሚለውን ሌላ ጥያቄ ማንሳት እምትፈልጉት እን አድሬስ አልተደረገም አድሬስ መደረግ አለበት እምትሉት ነገር ካለ የመጨረሻ ድል ውስጥ እና እንድናጠቃልለው ከዚህ በኋላ አንድ ሰላሳ ደቂቃ አለን። ሰላሳ ደቂቃ ማለት አዳራሹ ውስጥ መቆየት እንችላለን እና ከትምህርት ውጪ። ከአሜሪካ ድምጽ ጋር መነጋገር እንፈልጋለን፣ ድምጻችንን ማሰማት እንፈልጋለን በምትሉ ጉዳይ ላይ መነጋገር እንችላለን፣ ማውራት እንችላለን፣ አስተያየቶቻችሁን መቀበል እንችላለን እና ይህንን የትምህርቱን ጉዳይ ዘግተን ወደዛ መሄድ እንችላለን። ይህንን ለመዝጋት ግን በዚህ ጉዳይ ላይ የሚሰጡት አስተያየት ካለ የመጨረሻ ድል ከኋላ ዳዊት ኦረዲ ስለሰጠው ከኋላ እዛ ጋር ጥቁር ቲሸርት ድል መወያ መድረክ ስለፈጠራችሁ ላመሰግናችሁ ስለፈለግኩ ነው ምክንያቱም ይሄ ድል እንዳያመልጠኝ ስለፈለግኩ ነው ማመስገን ሁለተኛ ለዶክተር የምጠይቀው ጥያቄ ብዙ ጊዜ ተማሩ ሰዎች ከፊልዳቸው ውጭ ወይ ደግሞ ተመልሰው ወደ ነበሩበት ስራ ይመለሳሉ ብለሃል እና እሱ ፊልድስ የመመረጥ ሁኔታ የለም ወይ እዛ ላይ ምክንያቱም ጀስት ለመማር ወይ ደግሞ የሚፈልጉትን ትምህርት ለመማር ሳይሆን አንዳንድ ጊዜ ብዙ ጊዜ ከወጣቶች ጋርና በዩኒቨርሲቲ ተማሪዎችን ጋር እንወያያለን ብዙ ኢትዮጵያኖች ወጣቶች የማር ፍላጎትና ፍቅር አላቸው አንደኛ ፋይናንሻል አይማሩም ትምህርት ቤት ምክንያቱም ሎን ይፈራሉ እሱን እስ እንዴት ነው የምታስቡት ሁለተኛ ነገር ደግሞ ሲማሩ ትምህርት ቤት ኢንጂነር የግዴታ ኢንጂነር መማር የለበትም አንድ ሰው ስራ ለማግኘት እና እሱ የመምረጥ ቾይዝ ማድረግ ፕሮፌሽኑን እሱስ እንዴት ታዩታላችሁ እሱ እንደት መለሰ ነው መስገን እሺ በጣም እናመሰግናለን። እንግዲህ በቂ ጥያቄና ሀሳብ ተነስቷል። ከመሬት ስንጀምር እንደ ጀማመራችን ማጠቃለያ ሀሳብ ስጪ፣ ከዛ ዶክተር ሊናያስ፣ ከዛ ሰምራ፣ ከዛ እኔ ማጠቃለያ ሰጣለሁ። ለማጠቃለያ ትምህርት በር ይከፍታል። በጣም እኔ ትምህርት ቤት ስለሄድኩኝ ባይዘወይ ሁለት ዲግሪ ያለኝ እኔ ትምህርት ቤት ስለሄድኩኝ ብዙ በሮች ተከፍተውልኛል። አንደኛው የቢዝነስ ማኔጅመንት ዲግሪ ነው ያለኝ። ሁለተኛው አካውንቲንግ ነው። በጣም ብዙ በሮች ተከፍተውልኛል። ከዛም አልፌ ደግሞ በተማርኩበት ፊልድ ስራዬን እየሰራሁ አይ ወርክ ፎር ዘ ፌደራል ጎቨርንመንት፣ አሁን በተማርኩበት ፊልድ ስራዬን እየሰራሁ የልጅነት ፍላጎቴን መጻፍ መፈለጌን የልጅነቴን ህልሜን ደግሞ እውን እንዳደርግ ረድቶኛል። ስለዚህ ትምህርት ለብዙ ነገሮች በር ይከፍታልና ተማሩ፣ ልጆቻችሁን እንዲማሩ ምከሩ። ይሄንን ተማሩ ብላችሁ አታስጠንቋቸው፣ ግን እንዲማሩ የትምህርት ፍቅር እንዲኖራቸው ገፋፉ፣ ወይም ደግፉ። ማጠቃለያ ይሄ ነው። አመሰግናለሁ። እሺ፣ መጀመሪያ ጥያቄውን ልመልስ ለመልስና አጭር ሌላ መጥቀስ የፈለግኩት ነገር ናፋካለሁ። ካሪየር ቾይስ ለብዙ ሰው ችግር ነው። ምንድን ነው መሆኑን ብን ለመማር የወሰነ ሰው ምንድን ነው መሆኑን ይፈልገል። አንዳንዴ የማውቃቸው ሰዎች በየሰሚስተር ሜጀራቸው የሚቀይሩ ሰዎች ነበሩ። ገጥሟቸው አያውቁ ይሆናል። እኔ ግን ገጥሞኛል። እና ትልቅ ችግር ነው። አንደኛው የአቢሊቲ ነገር ነው። ሁለተኛው የኢንተረስት ነገር ነው። ሶስተኛ የፊልድ ማርኬታብል ነው ወይ። አሁን አሜሪካን ሀገር መጥቶ ጂኦሎጂ ቢያጠና ምን አልባት ስራ ሊያገኝ ይችላል። ግን እኔን መጥቶ ቢጠይቀኝ፣ አንዳንድ ኢምፕሊኬሽኑ አስቀድሜ እነግረዋለሁ። በዚህ ፊልድ ስራ በት ትፈልጋለህ እለዋለሁ ወይ ነው እና የከሪየር ቾይስ በጣም ናሮ ሊሆን ይችላል እና ይሄንንም ፋክተር ከዲሲሽን ውስጥ አካተው አንድ ኢምፖርታንት ፋክተር ነው። ለቶስ ከልጆች ከልጆችም ጋር እንደዚህ አይነት ጭቅጭቅ አለ ቤት ውስጥ። እኔ ይሄን አልፈልገውም ነው ዶክተር መሆን አልፈልግም። እሺ ዶክተር አትሁን፣ ሌላስ ምንድን ነው? ወይ ኢንጂነር መሆን አልፈልግም። እሺ ሌላ ምንድን ነው የምትፈልገው? ብቻ የመረጥከውን ነገር ኢምፕሊኬሽኑን በደንብ አድርገህ በቅድሚያ አወቀው። ከዛ በኋላ ግን እሱ ነው የምፈልገው ካል የኤሌመንተሪ ስኩል አስተማሪ መሆን ነው የምፈልገው ካል፣ ኦኬ ግፋበት፣ ግን ዘ ቤስት ኤሌመንተሪ ስኩል አስተማሪ ለመሆን ሞከር። ባለ ኦፖርቹኒቲ መጨረሻ ላይ የፈለግኳቸው ሁለት ነገሮች አንደኛ እኔ ነው በተገነዘብኩት አሁንም የኢትዮጵያ ውስጥ ያለ ኢቭን ኤዱኬሽናል ኢንስቲትዩሽን ላይ ያሉ ሰዎች አክኖሎጂ እያደርጉት ያሉ ባለፉት ሰላሳ አርባ ዓመታት በኢትዮጵያ ውስጥ የኤዱኬሽን ኳሊቲ ሲሪየስሊ ዲቴርዮሬት አድርገዋል። አንዳንዶቹ የዩኒቨርሲቲ ግራጅዌቶች የሃይ ስኩል ግራጅዌቶችን አይመስልም እስኪላቸው። በዚህ ምክንያት እነሱ የሚጎዳሉ፣ አገር የሚጎዳል። ስለዚህ ምን መደረግ አለበት የሚለው ትልቅ ጥያቄ ይፈልጋል። መነጋገር ያለብን ትልቅ ኢሹ ነው። እና ይሄንን በተመለከተ ትልቅ አይነት ኤዱኬሽናል ሪፎርም ኢትዮጵያ ኢንትሮዲዩስ ማድረግ አለባት። ምክንያቱም ሕዝባችንን ለፖቨርቲ እያጋለጥ ነው ያለ ምክንያቱም ኮምፒቲቲቭ አልሆንማ በወርልድ ስቴጅ ላይ እና ይሄንን በተመለከተ ኢንስቲቱሽናል ሪፎርሞች ያስፈልጋል። ችግሩ በጥልቅ መጠናት አለበት። እና ከዛ ችግር ውስጥ እንደት እንደምንወጣ ሶሉሽኑም አሮዲ ጋር ማድረግ። ሌላው መጨረሻ ላይ ልጠቅሰው የፈለኩት ነገር ባለፉት 25 ዓመታት ኢትዮጵያ ውስጥ የተለየ አይነት የላንጉዌጅ ፖሊሲ አለ። ያ ላንጉዌጅ ፖሊሲም ኤዱኬሽን ኳሊቲው ላይ ኢምፓክት አለው። አንዱ አሁን 25 ዓመት በቂ ጊዜ ነው ለኤክስፐርመንት። ስለዚህ ያ ኤዱኬሽን ፖሊሲ በኤዱኬሽን ኳሊቲ ላይ ያመጣው ኢምፓክት በደንብ ተደርጎ መጠናት አለ። እኔ የዛሬ አራት ዓመት ኢትዮጵያ ሄጄ የተለያዩ ክፍለ ሀገሮች ሄጄ ድሬዳዋም ያለው ሻሸመኔ ሄጄ ያለው አዋሳ ሄጄ ያለው ወደ ወደታች እስከ ክብረ መንግስት ደስ ሄጄ ያለው እና ሰዎችን አነጋግሬ በጣም የሚያሳዝን ነገር ነው። ስማ ገንዘብ ያለው ልጆቹን ናዝሬት አዲስ አበባ ይልካል። ሌላው ግን እንደዛ መላክ ያልቻለ ነው ችግሩን ይጋፈጠዋል ማለት ነው። እና አስተማሪዎቹ በዛ ቋንቋ ለማስተማር ኳሊፊኬሽናቸው በጣም ዝቅተኛ እንደሆነ፣ ልጆቹ በጣም እየተጎዱ እንዳሉ፣ ትምህርታቸው ከጨረሱ በኋላ ዲስከሬጅ እየሆኑ አንደኛው ወይ ዩኒቨርሲቲ አይገቡም፣ ከጨረሱም በኋላ ስራ ማግኘት እድላቸው በጣም ዝቅተኛ ይሆናል። እና አገር እየተጎዳ ነው ያለው። እና ይሄም አብሮ መጠናት ያለበት እሺ፣ ይመስለኛል። እናምሰካ እኔ አሁን እሱ በተናገረው ነገር ላይ እና ፓሽን የሚለው ነገር ላይ ማለት ነው። ሰው የሚማረው ሁሉ ጊዜ ሁሉም ሰው ዶክተር፣ ኢንጂነር፣ ሎየር ለመሆን አይደለም። ነጋዴ መሆን የሚፈልግ ሰው አለ። ሜካፕ ስራ ላይ፣ ጸጉር ስራ ላይ መሰማራት የሚፈልግ ሰው አለ። ተዋናይ መሆን የሚፈልግ ሰው አለ። በተለያየ ነገር ላይ ሰው መዋል መስራት ይፈልጋል። ያ ማለት ግን ከትምህርት መቅረት አለበት ማለት አይደለም። ምንም ስራ ብንሰራ፣ ጸጉር ሰሪን ብንሆን፣ ዘፋኝ ብንሆን፣ አርቲስት ብንሆን በትምህርት ባክ የተደረገ ነገር ይጠቅማል እንጂ አይጎዳም። ትምህርት ደግሞ አንዳንድ የአይምሮ በሽታዎች ከምላቸው ነገሮች ላይ ዘረኝነት፣ እንደዚህ አይነት ነገሮች የሚያረቅ ነገር ነው። ምክንያቱም ስንማር ከተለያዩ አይነት ህብረተሰቦች ጋር የምንውለው ለአሁን እዚህ ሀገር ከኤዣኖች ጋር፣ ከሂስፓኒኮች ጋር፣ ከቻይናዎች ጋር፣ ከብዙ አይነት ሰው ጋር ትውላለህ። ስትማርህ ስለብዙ አይነት አገሮች ታሪክ ትማራለህ። ያ ያ የሰውን አይምሮ ይከፍታል። አክሴፕቲንግ የሰውን ካልቸር የሰውን ሃይማኖት የሰውን ቋንቋ አክሴፕት እንድናደርግ ያደረገናል። እና ትምህርት ለብዙ ነገር ይጠቅማል። ግዴታ ግን በዛ ትምህርት ፕሮፌሽናል የሆነ የዶክተሬት ስራ መስራት አይጠበቅብንም። ነው የመጨረሻ ለማለት የፈለኩት ደግሞ እንደገና ልደግሞ የምፈልገው ቅድም ያልኩት ሁሉም ሰው የራሱ የሆነ ህይወት መንገድ አለው። ሳምራን አይተን ወይ እንትናን አይተን ለምን እንደዚያ ነው እንኩኝም ለምን በዚህ ሰዓት የኔ ነገር እንትና ተሳካ ማለት አንችልም። ሁላችንም የተለያየ አይነት ባክግራውንድ አለን። ቤተሰብ የሚረዳ አለ። እዚህ ሀገር ማንም ሰው የሌለው እናት አባት የሌለው ሰው አለ። ልጅነት ላይ ላንጉጅን የሚያዳብር አይነት ትምህርት ያላገኘ ሰው አለ። ሁሉም ሰው የራሱ ፕሮሰስ ስላለው ዩኒት ፊገር አውት መጀመሪያ እኔ ድክመቴ ምንድን ነው? ከዛ ደግሞ በየትኛው መንገድ ብሄድ ነው ሰክሰስፉሉ የሚሆነው ብሎ ኢንዲቪጁዋላይዝድ የሆነ ፕላን ማውጣት ያስፈልጋል ራስ እላለሁ። ሁላችንም በጣም አመሰግናለሁ እዚህ ስለተገኛት። እንግዲህ መግቢያው ላይ ለመጥቀስ እንደሞከርኩት ዋናው አላማው ይሄ ፕሮግራም አይደለም። ዋና አላማችን ሰላሳ ደቂቃ የሬዲዮ ፕሮግራም ተጨማሪ ሰዓት ከፍተናል። ከዛም ደግሞ ተጨማሪ ሰት እንችላለን እዚህ ጋር እኔ ራሴ ያመጡች ዜ እናንተ ሀሳብ ስትሰጡ ይህኛው ስቶሪ ያሰቃል ይህኛው ያወያያል እያል ሲዝ ነበረ ነጥብ እና ሬዲዮ ጣቢያውን እንድትጠቀሙበት ሀሳብ እንድትለዋወቁበት እንድንማማርበት ነው። እና ዓላማችን እሱ ስለሆነ ምናልባት አድራሻችሁ የብዙዎቻችሁ ሊኖር ብዬ አስባለሁ። ካልጻፋችሁ አድራሻችሁ አድራሻችሁ ጻፉ። የሬዲዮ ጣቢያ ዓላማ መረጃ ህዝብ ማድረስ ሀሳቡ አንዱን ሀሳብ ወደ አንዱ ሀሳብ ማዳረስ ስለሆነ ከዚህ ቀጥለን ሌላ ጊዜ ደግሞ ተመልሰን በሌሎች ጉዳዮች ላይ አሁን በትምህርት ጋር ተነጋጋና፣ በሚቀጥለው በፖለቲካ ጉዳይ ላይ ሊሆን ይችላል። በሚቀጥለው ደግሞ በምህር ጉዳይ ላይ ሊሆን ይችላል። ወይም በዲሞክራሲ ጉዳይ ወይም ደግሞ ይሄ እዚህ ያለው ማህበረሰብ እንዴት አድርጎ ከኢትዮጵያ ካለው ማህበረሰብ ጋር የኦንላይን ግንኙነት ወይም ደግሞ ውይይት ማድረግ ይችላል የሚል ሊሆን ይችላል የምናደርገው እና አብረን እንግዲህ ፕሮግራሙን እናሳድገው ለማለት ነው የመጣ ነው። እጅግ አድርገን እናመሰግናለን። ይህንን በዚህ ጋር እናጠቃለውና ግን አንድ አዳራሹ ላይ አርባ ደቂቃ ይቀረናል እና አስተያየት መስጠት እንፈልጋለን። ዛ ጋር ቆሚ ልናወራ እንችላለን። እየቀረጽን እና አየር ላይ እናውለዋለን። ሀሳባችን አስተያየታችን አልተካተተ። ለአሁን ግን እመቤትም ዶክተር ኤርሚያስ እና ሳምራት እጅግ አድርጋቸው አመስግኑልኝ ፈቃደኛ ሆነው ጋቢና በመንገድ ላይ ሲያትል ደርሷል። ኢትዮጵያውያን እና ቴክኖሎጂ ውይይት ይደረግበታል። በቦይንግ በማይክሮሶፍት በአማዞን ከኃላፊነት ጀምሮ በፕሮግራሚንግ እና በፈጠራ ስራ ላይ የሚሰማሩ ኢትዮጵያውያን ልምዳቸውን ያካፍላሉ። ቅዳሜ ሴፕተምበር 23 2017። አድራሻ 3219 ማርቲን ሉተር ኪንግ ጄ አር ዌይ ኤስ ሲያትል ዋሽንግተን። ጋቢና ቪኦኤ ስናስተናግዳቸው ያመሸነው ነው። እኔ የመስታወት አድራጋው ና ሄኖክ ሰማ ጊዜርነን ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።